ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነው ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ከመስታወት አረጋው ጋር ለ30 ደቂቃ አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻቸው በዛሬው ዝግጅት በሰሜን ወሎ በወልዲያ በመርሳና በቆቦ የጸጥታ ኃይሎች ወጣቶችን በቤት ለቤት አሰሳ እያሰሩ መሆናቸውን ነዋሪዎች ገልጸውልናል። እየታሰሩ ነው እንግዲህ ፌዴራል ነው የሚያስራቸው። ያሉበት ሁኔታ አይታወቅም። በግጭት ወደ ሀያ የሚጠጉ ሰዎች ሕይወት እንዳለፈ ንብረትም እንደወደመ ይታወቃል። የኢትዮጵያ መንግስት በበኩሉ የሰብአዊ መብት ይዞታን እንዲያሻሽል አንድ የዩናይትድ ስቴትስ የሕዝብ እንደራሴ ጠይቀዋል። ያ እንዳይሆን ነው የምንጥረው። ቀውስ በተንሰራፋበት የሚሆነውን እናውቃለን። እርግጥ ነው የኢትዮጵያ መንግሥት የገዛ ዜጎቹ ላይ ሽብር እየፈጸመ ነው። መንግሥት አልባነት በኢራቅ ይሁን በሊቢያ ያደረገው የአሸባሪዎች መፈልፈያ መሆን ነው። የኢትዮጵያ መንግሥት ሁኔታዎችን መለወጥ አለበት። ማይክ ሆፍማን በዩናይትድ ስቴትስ የህዝብ ተወካዮች የኢትዮጵያን የሰብአዊ መብት ይዞታና አስተዳደራዊ ጉዳዮች ለማሻሻል ያለመ ነው ያሉትን ውሳኔ 128 አስመልክቶ የሰጡትን መግለጫ በምሽቱ ጋቢና ይዘናል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትላንት ማምሻውን ለዩናይትድ ስቴትስ ህዝብ በህዝብ ተወካዮች ምክር ቤት ባሰሙት ንግግር አሜሪካ የተሻለ ዘመን መጥቶላታል ሲሉ ተደምጠዋል። ሲንስ ዘ ኢሌክሽን We have created two point four million new jobs, including We felt very good um, being nominated because this is a huge achievement for all of us and also ለኦስካር እጩ ሆነን በመመረጣችን ከፍተኛ ደስታ ነው የተሰማን። ለእኛ ትልቅ ስኬት ነው። ለኬንያም ሆነ ለጀርመን በጣም ደስ ይላል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት ማታ ባደረጉት ስለ ሀገሪቱ ሁኔታ ዓመታዊ ንግግር የአንድነት ስሜት እንዲኖር ጥሪ አድርገዋል። በውጭ ጉዳይ ፖሊሲና በኢኮኖሚ በኩል ተገኘ ስላሉት ስኬትም ትኩረት ሰጥተው ተናግረዋል። ሁላችንም ልዩነታችንን ወደ ጎን ትተን የጋራ ጉዳዮቻችንን መሰረት በማድረግ ለመረጠን ሕዝብ ለመስራት ስንል በአንድነት ላይ እንድናተኩር ጥሪ አድርጋለሁ ብለዋል ፕሬዚዳንቱ። ፕሬዚዳንት ትራምፕ ለሰማንያ ደቂቃዎች ያህል ባደረጉት ንግግር የምክር ቤት አባላት የሀገሪቱን የኢሚግሬሽን ስርዓትን ለማሻሻልና መሰረተ ልማቱን ለማጎልበት ያቀረቡትን ሀሳብ እንዲያጸድቁ ጥሪ አድርገዋል። የውጭ ፖሊሲን በሚመለከት ደግሞ ከኢራን ጋር በተደረገው የኒውክሊየር ስምምነት መሰረታዊ ጉድለቶች ያሏቸውን ለማስተካከል እና ከሰሜን ኮሪያ ጋር ያለውን አያያዝ አስመልክተው የአሜሪካን ቁርጠኛነት ለማሳየት እንደሚሰሩ ቃል ገብተዋል። የመጀመሪያው የፕሬዝዳንትነታቸው አመት የተሳካ አድርገው ለማቅረብ ሞክረዋል ይላሉ በብሩክሊንግ ተቋም የሚመሰረት የሚስተር ስቲቭን ፓይፈር በሀገሪቱ የሚታየው መልካም የኢኮኖሚ ሁኔታ በሳቸው ጊዜ እንደተሳካ አድርገው አቅርበዋል። አንዳንዱ ግን በፕሬዚዳንት ባራክ ኦባማ ጊዜ የተከናወነ መሆኑ ግልጽ ነው ሲሉም አክለውበታል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እንግዲህ በመጀመሪያው አመታዊ የሀገሪቱ ሁኔታ ንግግራቸው ቻይናን በተቀናቃኝነት ፈርጀዋል። በኢኮኖሚም እጅ የሚሰጥበት ዘመን አክትሟል ሲሉ ነው የተናገሩት። የትራምፕ አስተዳደር የቻይናን ንግድ አስመልክቶ አግባብ የጎደለው ተግባር ትፈጽማለች ትችታለች በማለት በተደጋጋሚ ሲከስ ቆይቷል። የትራምፕ አስተዳደር በሀገሪቱ ምክር ቤት ውክልና በተሰጠው ዘገባ መሰረት ከክረምሊን ጋር ቅርበት አላቸውና በፖለቲካ እንቅስቃሴ የሚሳተፉ ቢሊዮነሮች ተብለው ስማቸው በተዘረዘረ ሰዎች ላይ ማዕቀብ ያልጣልበትን ምክንያት እየተከላከለ ነው። ሩሲያ ባለፈው አመት በተካሄደው የዩናይትድ ስቴትስ ምርጫ እጇን ማስገባቷን ግልጽ ከሆነ በኋላ የሀገሪቱ ምክር ቤት ባለፈው ታህሳስ ወር ባወጣው ሕግ መሰረት የዩናይትድ ስቴትስ የገንዘብ ሚኒስትር ዘገባውን ባለፈው ሰኞ ይፋ አድርጓል። እንግዲህ ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ክሮስ ቦንደሪስ ር በቀዳሚው የጋቢና ጉዞችን ሰሞኑን ወደ ከረምንበት ወደ ሰሜን ወሎ ይሆናል የምናመራው በወልዲያ በመርሳና በቆቦ ከተሞች በተፈጠረው ግጭት ይህንን ተንተርሶ ዛሬም ሰዎች እየታሰሩ መሆኑን ነው ነዋሪዎች ለአሜሪካ ድምጽ ሬዲዮ የገለጹት ሲሆን፣ ግርማ ሁሉንም አካታ የሚከተለውን አሰናድታለች። ሰሞኑን ግጭቶች የበረቱበት የሰሜን ወሎ ዞን ወልዲያ፣ ቆቦና መርሳ በዛሬው እለትም እስር መቀጠሉን ነዋሪዎች ለአሜሪካ ድምጽ ተናግረዋል። ወልዲያ የሚገኘው ያነጋገርነው ነዋሪ የዛሬውን ውሎ እንደሚከተለው አስረድቶናል። በጣም ብዙ ወጣት በተጨና ታስሯል። ያው የአካባቢ ሽማግሌ የተባሉ ሰዎች ነበሩ እነሱንም የሚሰምሩ ባለ ሀብቱንም ወጣትንም እንዳለሙሊጠር በስሯቸዋል። አሁን ያለበት ቦታ ታውቋል። ያው እስቴዲየም የሚታወቀው ለኳስ መጫወቻ እንጂ በአሁኑ ሰዓት አዲሱ ማሪነት እየተባለ እየተነገረልን ያለው በተጨማሪም የመርሳ ከተማ አዛውንት በከተማቸው እስር እንዳለ መሆኑን ጠቁመዋል። በተለይ በሙሉ ተይዘዋል፣ እየታሰሩ ነው። እንግዲህ ፌዴራል ነው የሚያስራቸው። ያሉበት ሁኔታ አይታወቅም። የከተማው ሰው ቤቱ ገብቶ ተቀምጠዋል። ሌላ የመርሳ ከተማ ነዋሪም ዛሬ መርሳ የዋለችበትን አስረድቶናል። የሱዳን እንዲጸዳ ያደረጉ እዛ ተቃጥሎ የወደቁ ስኪሊዞች ምናምን ሁሉ መንገድ ውስጥ ባሉ ተቀዳ። እነሱም መስሪያ ቤታቸውን ሰራተኛቸውን አዘው ሲያቀዱ ነው ያሉት። መኪናዎችም ዛሬ ተመላልሰዋል። ፐርሰን መኪናዎች፣ ሚኒባሶች ጠዋት ላይ ከደሴን ከወልዲያም ዋዝ ያው የግለሰቡ ቤት አልተከፈተም እንጂ በአሁኑ ሰዓት ሰው እየተንቀሳቀሰ ነው። እና መንገዱ ከፈት ግለሰቦች እንዲከፍቱ ንገሩ በሚል ሽማግሌዎችን አብዞ ነበረ ከንቲባው። ሽማግሌዎቹ ደግሞ ምን ዋስትና አለ የምንከፍተው መጀመሪያ ስሮሜትን ታወቃለብን ቢያንስ እንዳሉ አይለቀቁ እንኳ በሚል ነበር የተለያዩ። ያው በዛ መልኩ እንደተለያየ ያለመስማማት እንደተለያዩ ከዛ በኋላ ምንም አይነት ቅር ያልተደረገም ማግኘቱን ድጋሚ ሚሰራ አላደረጉም። ከንቲባዎችን አመራሮቹም ማግኘቱን ለመጥራት አላሰቡም። እንዲሁ ዝም እንደተባለ ነው። ልጆቹም ተወስደዋል። እዚህ መዋል ህጻነ ከነበረበት ቤት ያሉትም እንዳሉ ናቸው። የተወሰዱትም ወዴት እንደሆነ ያው አልታወቀም። እስካሁን ድረስ የተረጋገጠ ነገር የለም ማለት ነው። በቆቦ ከተማ ያነጋገር ነው ነዋሪም በተመሳሳይ እንዲሁ በቆቦም ውጥረቱ እንዳለና ስራ በአግባቡ እንዳልተጀመረ ገልጾልናል። በአጠቃላይ ነዋሪዎቹ እንደሚሉት ከግጭቱ በኋላ ከተሞቹ ውጥረት እንደነገሰባቸውና በርካታ ሰዎች እየታሰሩ መሆኑን ነው። ሄኖክ ፈንቴ መስተዋት አረጋው። የተከታተላችሁ ያላችሁት ጋቢና ቪኦኤ ነው ወደሚቀጥለው ዘገባችን ነው የምናልፈው በኢትዮጵያ የሰብአዊ መብቶች እንዲከበሩ ግፊት ለማድረግ በሚል ባለፈው አመት በየካቲት ወር መጀመሪያ ለዩናይትድ ስቴትስ ምክር ቤት የቀረበ ረቂቅ ህግ ቀጣይ ሂደት ዙሪያ የተካሄደ ጋዜጣዊ ጉባኤ ነው የቀጣዩ ዘገባ መነሻ በአሁኑ ወቅት በኢትዮጵያ የሚታየው ሁኔታ ካልተለወጠ ኤችአር 128 የሚል መጠሪያ የተሰጠው ይህ ረቂቅ ህግ ወደ ሙሉ ምክር ቤቱ የሚተላለፍና ሊጸድቅ የሚችል መሆኑ ነው በምክር ቤቱ የብዙሀኑ ፓርቲ ተጠሪ በተገኙበት በተካሄደው ጋዜጣዊ ጉባኤ የተገለጸው። የትላንቱ የምክር ቤት አባላቱ ጉባኤ ያስተባበሩትን የምክር ቤት አባል ያነጋገረው አሉላ ከበደ ነበር። ተከታዩን ዘገባ ይዟል። በኢትዮጵያ ተፈጽመዋልና እየተፈጸሙ ናቸው የሚሏቸውን የመብት ጥሰቶች የሚያወግዘው ባለፈው ዓመት በየካቲት ወር መጀመሪያ በምክር ቤቱ የውጭ ጉዳዮች ኮሚቴ አባል በኒው ጀርሲው ሪፐብሊካን ክሪስቶፈር ኤች ስሚዝ አረቃቂነት የቀረበው ይህ የህግ ረቂቅ በኢትዮጵያ የዜጎችን ሰብአዊ መብት ከበሬታ ለማረጋገጥና ብሎም ሁሉን አቀፍ አስተዳደር መፈጠር የታለመ መሆኑን ይዘረዝራል። ኮንግሬስማን ማይክል ሃዋርድ ኮፍማን በዩናይት ስቴትስ ተወካዮች ምክር ቤት የኮሎራዶ ክፍለ ግዛት ስድስተኛ የምክር ቤታዊ ክልል ተወካይ ናቸው። ረቂቅ ህጉ ያለበትን ሁኔታ እንዲያስረዱ ለቀረበላቸው ጥያቄ በሰጡት መልስ በኢትዮጵያ የሰብአዊ መብትና አስተዳደር ጉዳዮች ያሉትን አማራጮች ለማየት ከሚያስችለን ስምምነት ላይ ደርሰናል ይላሉ። በምክር ቤቱ የብዙሃኑ ፓርቲ ሊቀመንበር ኬቪን ማካርቲ ጽሕፈት ቤት ጋር ጠንካራ ስምምነት ላይ ደርሰናል። የኢትዮጵያ መንግሥት የዜጎችን መብት እንዲያከብር የሚሉትና ሌሎች ጥያቄዎች መመለሳቸውን፣ የተቀመጡት ግቦች ዳር መድረሳቸውን የተባበሩት መንግሥታት ድርጅት የሰብአዊ መብት ጉዳዮች ከፍተኛ ኮሚሽን አባላት በአካባቢው ተገኝተው በተጨባጭ መስፈርቶቹ መሟላታቸውን እንዲያረጋግጡ የሚሉትን ከተለያዩ የሀገሪቱ ክፍል ወደዚህ ወደ ዋሽንግተን ከመጡ ኢትዮጵያውያን አሜሪካውያን ጋር ባደረግናቸው ውይይቶች ተረድተናል። የኢትዮጵያ መንግሥት እስረኞችን እየፈታ ነው፣ አንዳንድ መሻሻሎችን እያደረገ ነው። እናም በረቂቁ ላይ ድምፅ ከመሰጠቱና ከመጽደቁ አስቀድሞ ነገሮች ወደሚፈለገው አቅጣጫ ይሄዱ ይችላሉ የሚል ተነስተዋል። በእርግጥ ከዚያ ግምት አልስማማም። ከሆነም የምናየው ይሆናል። ካልሆነ ግን ወደ ረቂቅ ሕጉ እውን መሆንና ተፈጻሚነት እናመራለን የሚሉት ኮንግሬስማን ኮፍማን ለሁሉም የሚኖረው የጊዜ ገደብ ግን እየተጤነ መሆኑን ይናገራሉ። ሁኔታዎች ተስፋ እንደተጣለባቸው ባይዙና ወደ ረቂቅ ሕጉ እውንነት የሚኬድ ቢሆን በእርግጥ ሕጉ ምን አይነት ተፈጻሚነት ያስገኝ ይሆን በሚል ለተነሳላቸው ጥያቄም ሲመልሱ ዩናይትድ ስቴትስ በክልሉ ላላት የብሔራዊ ደህንነት ጉዳዮች ዙሪያ ያላተኮረ ግንኙነቷ ቅድሚያ በመስጠት ለረጅም ጊዜ በኢትዮጵያ መንግስት የሚፈጸሙትን የሰብአዊ መብት ጥሰቶች አይታ እንዳላየ ስታደርግ ቆይታለች። ያ ፍጹም የተሳሳተ ነገር ነው። በመሆኑም ይሄ ያን ስህተት የማመን የመጀመሪያ እርምጃ ነው። የኢትዮጵያ መንግሥት በገዛ ዜጎቹ ላይ የሚፈጽመው የሰብአዊ መብት ጥሰት ፈጽሞ ተቀባይነት የለውም። የመቶ ሚሊዮን ህዝብ መኖሪያ የሆነችውና በአፍሪካ ቀንድ ዋነኛዋ የዩናይት ስቴትስ አጋር ኢትዮጵያ የፖለቲካ ቀውስ ውስጥ መሆኗ እየተዘገበ ነው። ለመሆኑ ያቺ ሀገር ቀውሱ ተባብሶ የከፉ ሁኔታዎች ውስጥ እንዳትወድቅ የዩናይት ስቴትስ ምክር ቤት ሊወስዳቸው የሚችላቸው እርምጃዎች ይኖሩ ይሆን? ኮፍማን ይመልሳሉ። ያ እንዳይሆን ነው የምንጥረው። ቀውስ በተንሰራፋበት የሚሆነውን እናውቃለን። እርግጥ ነው የኢትዮጵያ መንግስት የገዛ ዜጎቹ ላይ ሽብር እየፈጸመ ነው። መንግስት አልባነት በኢራቅ ይሁን በሊቢያ ያደረገው የአሸባሪዎች መፈልፈያ መሆን ነው። የኢትዮጵያ መንግስት ሁኔታዎችን መለወጥ አለበት። የዚህ ረቂቅ ሕግ መመሪያም ሆነ በሌላው እየሠራን ያለ ነው። ይህ እንዳይሆን ነው ኮንግሬስማን ኮፍማን፣ እርሳቸው የሚወክሏቸውን ጨምሮ በትውልድ አገራቸው ዴሞክራሲያዊ ለውጥ ለማምጣት አብረዋቸው የሚሰሩ መኖራቸውን ተናግረዋል። አድማጮች፣ ጋዜጣዊ ጉባኤውን መነሻ በማድረግ ከኢትዮጵያውያን አሜሪካውያኑ ተወካዮች ጋር የተደረገ ቃለ ምልልስ በነገው ምሽት ይዘን እንቀርባለን። ወደ ተከታዩ ዘገባችን እናልፋለን። በማህበራዊ የመገናኛ ብዙሀን ላይ በመጻፍ የሚታወቀውና የሰብአዊ መብት አክቲቪስት ወይም አቀንቃኝ የሆነው ዘላለም ወርቃገኘሁ ወጣት ነው ከሶስት ዓመታት ከሶስት ዓመት ከሰባት ወር እስራት በኋላ ከእስር ተፈቷል። ስለ እስር ሁኔታውና የመሳሰሉ ጉዳዮችን አንስታ ጽዮን ግርማ አነጋግረዋለች። ጥራ፣ አንድ ቀን የተሰጠሁት ያው ፍርድ ቤቱ የፈረደብኝ አምስት አመት ከአራት ወር ጊዜ በአመክሮ ሶስት አመት ከሰባት ወር ታ ጫደሽ የወጣሁት እንደው የክስህን ሂደት ወደኋላ ለማስታወስ በእኛም በአሜሪካ ድምፅ ስንዘግበው ነበረ። የፍርድ ቤት ጉዳይህን እየተከታተልን ዘገባ ስናቀርብ ነበረ። ግን እንደው ከአንተ አንደበት አሁን ተፈትሃልና በምንድን ነው ተከሰህ ለእስር የበቃኸው? የክሱ ሂደት ወይም ደግሞ አቃቤት ክሱን ያቀረበብኝ ከግንቦት ሰባት ጋር ለማገናኘት እና በተለያየ ጊዜ ለአካዳሚክ ፐርፐስ አዲስ አበባ ዩኒቨርሲቲ የማስተርስ ትምህርት በመማርበት ወቅት ያዘጋጃቸውን የተለያዩ ጽሁፎች ወይም ጥናቶች በተለያየ ጊዜ ፌስቡክ ላይ ወይም ከተለያዩ ጓደኞች ጋር የኢትዮጵያን የፖለቲካና የተለያየ ኢኮኖሚ፣ የሰብአዊ መብት ሁኔታ በውይይት መልክ እና በዲስከሽን መልክ ያቀበ በንግግር መልክ የተለዋወጥኳቸውን ጽሁፎች በማያያዝ ከግንቦት ሰባት ጋር አያይዘው ነበር ክሱ ተመስረቶ የነበረው። ለዚህ ክስ መከራከሪያ ያቅርበህ ስትከራከር ነበረ፣ ተቃውመ ክሱን ተቃውሞ የተከራከርከባቸው ምክንያቶችም እንደዚሁ በዘገባ ሲወጡ ነበረ። እሱን ጨምረህ አንተ ግን ከመታሰርህ በፊት ምን አይነት ሰው ነበርክ? በአብዛኛው ብዙ ሰው ማያቀኝ ፐብሊክ የሚባል ሲገር አልነበርኩም። እንደ ማንኛውም ተራ ዜጋ ሀገሬ ውስጥ የመናገር የመጽሐፍ ሀሳብን በነፃነት የመግለጽ እና የዲሞክራሲ ቫሊዎች እንዲያድጉ የሚመኝና ምጥር ወጣት ነበርኩኝ። እና በስራም የግል ስራዬን እየሰራው አዲስ አበባ ዩኒቨርሲቲ የማስተርስ ዲግሪን በፐብሊክ ፖሊሲ አናሊሲስ የተማርኩ ሬጉላር ተማሪ ሆኜ ነበር የነበረው፣ በወቅቱ ማለት ነው። መደበኛ ተማሪ ነበር፣ መደበኛ ተማሪ ሆኜ ነበር የነበረው። ከዛ ውጭ ግን ሊገልጸኝ የሚችለው የሀገሬ ጉዳይ የኢትዮጵያ ሁኔታ ያገባዋል የሚባል ዜጋ ነበርኩ ማለት ይቻላል። የዚህ የማህበራዊ ሚዲያ መምጣት ይሄንን ያገባኛል ስሜቴ ከተለያዩ ኢትዮጵያውያን ወንድሞቼ ጋር እንድለዋወጥበት በር ከፈተልኝ። ሌላ ምንም የተፈጠረ ነገር የለም። እንደዚህ አይነት ሰው ነው የነበርኩት። ምንም ተጽዕኖ ምንም በማልጠብቀው እና እንደዚህ ወጣ ያለ ብዙ እንቅስቃሴ እያደረኩ ባልነበረበት ወቅት የታሰርኩትም የተሰጠውም ትኩረት የያዙኛ አካላት እና ሥርዓቱ ለእኔ የሰጠው ትኩረት እና የተደረጉብኝ ነገሮች በአጠቃላይ ከኔ ጋር የሚሄዱ አይደሉም ብዬ ነበር ማስበው እና ግን ያው ስንከታተላቸው ስናያቸው፣ የነበሩ በርቀት ስናያቸው የነበሩ የነ እስክንድር የነ ውብሸት ጉዳይ የእነ አንዱዓለም ጉዳይ እኛ ጋርም ዝም ብለን እንደ ተራ ዜጋ ውስጥ የነበሩት ሰዎች ጋር ደረሰና የነገሩን መስፋትና መጨመር ነው እንጂ ያስረዳኝ ወይም ደግሞ የተረዳሁት የተለየ እንዳልነበረ ነው። ከዛ ደግሞ ያው ወደ እስር ቤትን ዘብቼ ያለውን ሁኔታ በአጠቃላይ ሳያ። እኔ ጋር ብቻ የመጣ ነገር አይደለም። ብዙ ወጣቶች አየሁም፣ በጣም ተመሳሳይ ነገሮች ማለት ነው። አዲስ ነገር አይደለም ወይም ወጣ ያለ ከሌላው ዜጋ የተለየ ወጣ ያለ ነገር ስላደረግኩ ነው ብዬ አልገምትም። እስር ቤት ከገባ በኋላ እንግዲህ እንደነገርከኝ ወጣት ነህ፣ በትምህርት ላይ ነበርክ፣ ጥናቶችን እያበረከትክ ነበር ና በዚህ መሀል ነው ወደ እስር ቤት የሄድከው። ይሄ እስር ቤት በወጣትነት ላይ በእድሜ ልትንቀሳቀሳቸው በምታስባቸው ጉዳዮች ላይ ያሳደረብህ ተጽዕኖ ምንድን ነው? አሁን እውነቱን ለመናገር ገልጽ ነው ከተማዎች ይኖሩታል፣ ግን ፖዘቲቭሊ ማውራት የምፈልጋቸው ነገሮች ናቸ። በጣም የተለየ ኤክስፒሪየንስ ነበር። በፊት በወሬ ነበር የምናውቀው ከማይ ጥፈቱን በወሬ ነበረ ወይም ደግሞ ከሌላ ደረሰ እያልን ነበረ የምናየው ከሌ እንደዚህ የሆነ ነበር የምናየው። እና እኔ ጋር ስትመጣ አንደኛ ሸክሙን ያቀልልሻል እስር ቤት ውስጥ ሆነሽ ውጭ ስላለፈ ሰብአዊ መብት አታስቢም አ ያንን እንዳጣር እንዳታስቢ ተገፈሻል፣ መብትሽን እና አንድ ሸክሙን ያቀላል፣ ሁለት ኢትዮጵያን ማየት የሚቻልበት ጥሩ ቦታ ነው ብዬ አስባለሁ። በአጠቃላይ በአጭሩ ለመግለጽ ኢትዮጵያን ለማየት ሀገራችን የደረሰችበትን ሁኔታ ሀገራችን ያለችበትን ሁኔታ ለመረዳት በጣም መልካም ቦታ ሆኖ ነው ያገኘሁት። ኢትዮጵያን ለማየት ስትል በምን መልኩ ኢትዮጵያን ለማየት? ምን አየህ? ምን መሰለሽ፣ ያለው አሁን እኛ እንዲህ ቦታ ወይ ይሄ ይሄ ይሄ ክልል የዚህ ምናምን እንላለን አይደል? ኢትዮጵያ ውስጥ ከሁሉም ቦታዎች፣ ከአራቱም አቅጣጫ፣ አዲስ አበባን መሀል ሴንተርን ጨምሮ ከሁሉም ቦታዎች በሀሳባቸው መለየት ስለ ሀገራቸው በመቆርቆራቸው ወደ እስር ቤት ከመጡ ሰዎች ጋር አብሮ ከመታሰር የበለጠ ኢትዮጵያን ለማየት የተለያዩ ሀሳቦች ምንድናቸው? ሀሳቦቹ ያሉት ሀሳቦች ብሎ ለመረዳት የተሻለ ቦታ የለም። አሁን ከብዙ ሰዎች ጋር ውጭ ካሉ ሰዎች ጋር አወራለሁ። ስለ ኢትዮጵያ ያላቸው ግንዛቤ ስለ ኢትዮጵያ ያላቸው እይታ ሊሚትድ ነው ወይም የተወሰነ የተገደበ ነው። እስር ቤት ውስጥ ግን ከአራቱም አቅጣጫ የመጡ በሀሳባቸው ምክንያት የታሰሩ ኢትዮጵያውያን ጋር የተለያዩ አጀንዳዎችን የተለያዩ ሀሳቦችን እምነታቸውን በምን ምክንያት እንደታሰሩ ምን እንደሚፈልጉ መወያየት፣ መነጋገር፣ መረዳዳት የሚቻልበት ቦታ ነው። ይህንን ለመገንዘብ በጣም ረብቶኛል እና እንደ ክፉ ነገር ወይም ደግሞ እንደ መጥፎ እድል አልቆጥረውም ያልኩት ስለዚህ ነው። ብቻን ነበር የታሰርከው? ከአንተ ጋር አብሮ የታሰረ መዝገብ ላይ አስር ሰዎች ነበረ የነበርነው። ከዛ ውስጥ አሁን እኔ ብቻ ነኝ። እኔ ብቻ ነበር የቆረሁት። ያው መጨረሻ ላይ የተፈታሁት እኔ ነኝ። ሌሎቹ ወጥዋል። ግን አሉ ሌሎች በሌላ መዝገብ የተከሰሱ በሌላ ኬዝ የተከሰሱ ብዙ ሰዎች አሉ እና መጨረሻ ላይ ስመጣ ያው ዮናታን ተስፋዬን ታውቂያለሽ። የሰማያዊ ፓርቲ ግንኙነት ነበር ውጭ ምና ከእሱ ጋር አንድ ላይ አንድ ቤት ነው እሱ ብቻ ሳይሆን በሚዲያም ላይ የታወቁ በጣም ኦልሞስት እኔ ከገባው ጊዜ ጀምሮ እስር ቤት ውስጥ እንደዚህ በእኛ ኬዝ እንደዚህ በእኛ ጋር ተመሳሳይ በሆነ መልኩ የሚከሰሱ ሰዎች ቁጥር እስር ቤት ውስጥ ዶሚኔት እያደረገ መምጣት ጀምሯል። እየበዛ እየበዛ እየበዛ እየበዛ በፊት በአንድ ቤት ውስጥ ሁለት ሶስት ሰው ነው የነበረ። አሁን በመቶ ሀያ ሰው ውስጥ ግማሹ ስልሳ ሰባ ሰው በእንደዚህ አይነት ኬዝ የተከሰሰ ሰው በመጻፋቸው ምክንያት በመጻፋቸው ምክንያት ማለት ነው። ያገኘው የመብትና ይሄ የሰልፍ ኤክስፕሬሽን ጉዳይ ነው። የመብት ጥያቄዎች የሚያነሱ ሰዎች ናቸው። በተለያየ ክልል አማራ ክልል ሊሆን ይችላል፣ ከኦሮሚያ ክልል ሊሆን ይችላል፣ ከአምቤለስ ሊሆን ይችላሉ። ሶማሌዎች አሉ። አንዳንድ ኬዝ በጣም ያሳሳሽዋል ከክልል ፕሬዚዳንቶች ጋር ባለመስማማት የግል እስረኞች ሁሉ ያሉበት የነበረበት ሁኔታ ነበር። የነበር ነው የግለሰቦች እስረኞች ያሉበት ሁኔታ ላይ ነበር የነበር እና እንዲህ ነው ብለሽ የምትይው አይደለም። እሺ፣ ዘላለም እንግዲህ በጣም እናመሰግናለን። እናመሰግናለን እናንተም ተከታትላችሁ ዘገባዎችን እንደሰራችሁ ሰሜች ሰምቻለሁ። በጣም አመሰግናለሁ። እኛ ስራችን ነው። እናመሰግናለን። ጊዜ ስጥልን። I but ተከታተሉት። ጋቢና ቪኦኤን ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትናንት ማምሻውን ለዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት ባሰሙት ንግግር አሜሪካ የተሻለ ዘመን መቶላታል ሲሉ ተደምጠዋል። አሜሪካውያን የፖለቲካ ልዩነቶቻቸውን በጨዋነት እያስተናገዱ የወደፊት ኑሯቸውን የሚያቃኑበት፣ የተሻለ ሀገር የሚገነቡበት እንዲሆን ትራምፕ በንግግራቸው አውስተዋል። ከአንድ ዓመት በፊት ስልጣን ላይ የወጡበት ቀን ንግግራቸው ላይ አሜሪካ አሳዛኝና የቆረቆዘ ገጽታ እንዳላት ደግመው ደጋግመው የገለጹት ትራምፕ በእሳቸው አስተዳደር ሀገሪቱ ቀንታለች ሲሉ ተደምጠዋል። ከምርጫው በኋላ ባሉት ጊዜያት ሁለት ነጥብ አራት ሚሊዮን አዳዲስ ስራዎችን ፈጥረናል። የዩናይትድ ስቴትስ ምጣኔ ሀብት ዕድገት የእሳቸው ፖሊሲ የፈጠረው መልካም ዕድል እንደሆነ ነው ፕሬዚዳንት ትራምፕ የተናገሩት። የአንድ ነጥብ አምስት ትሪሊዮን ዶላርስ የመሠረተ ልማት በጀት እንዲጸድቅልኝ የተወካዮች ምክር ቤቱን እጠይቃለሁ። ለሀገራችን ግንባታ በጣም አንገብጋቢ ጉዳይ ነው። ከአንድ ሰዓት በላይ የዘለቀው የትራምፕ ንግግር ካተኮረባቸው ሌላኛው ጉዳይ የስደተኞች ህግ ይሆናል። ፕሬዚዳንት ትራምፕ እቅዳቸውን ለአሜሪካውያን አስረድተዋል። ቀዳሚው የዕቅዳችን ዋልታ ዜግነትን ለአንድ ነጥብ ስምንት ሚሊየን ሰነ ለሌላቸው በሕፃንነት የገቡ ወደ ዜግነት የሚሄዱበትን ሁኔታ ያመቻቻል። ይህም ከቀደመው አስተዳደር ካቀረበው በሦስት እጥፍ ለሚሆኑ ዜግነትን የሚችር ነው። ትራምፕ አክለውም ድንበሯን በተለይ የዩናይትድ ስቴትስን ድንበር ሙሉ በሙሉ ለማስጠበቅ ትልቅ ግንብ በደቡባዊው የዩናይትድ ስቴትስ ግዛት እንደሚያሰሩና የዲቪ ሎተሪን ማለትም ዳይቨርሲቲ ቪዛ የሚባለውን እንደሚያስቆሙ ተናግረዋል። በችሎታ ላይ የተመሰረተ የኢሚግሬሽን ስርዓት መገንባት የሚሉና በቤተሰቦቻቸው ተስበው የሚመጡ ሰዎችን ፈቃድ አለመስጠት የሚሉ ፖሊሲዎችን አቅርበዋል። ፕሬዚዳንት ዶናልድ ትራምፕ በሀገራቸው ሁኔታ ላይ ባደረጉት ንግግር ላይ የዴሞክራቲ ፓርቲው ምላሽን የሰጡት የማሳቹሴትሱ እንደራሴ ጆሴፍ ፓትሪክ ኬኔዲ አሜሪካ ስደተኞችና ፍልሰተኞችን በሚገባ ታስተናግዳለች ብለዋል። Bullies may land a punch. They may leave a mark. But they have never not የታሪካችን አካል ናችሁ። እንከላከልላችኋለን። ፈጽሞ ከእምነታችን አንሸሽም። የዩናይትድ ስቴትሱ ፕሬዚዳንት ደግሞ በንግግራቸው የዓለም አቀፍ ፖሊሲዎችና ውሳኔዎቻቸውን አስረድተዋል። በዓለም ደረጃ ብዙ ትችት ያመጣባቸውን ኢየሩሳሌም የእስራኤል መዲና ናት የሚለውን ውሳኔና እርምጃ አስመልክቶ ፕሬዚዳንት ትራምፕ ሲናገሩ Last month, I also took an action endorsed unanimously by the U.S. Senate. ባለፈው ወር ለኢየሩሳሌም የእስራኤል ዋና ከተማነት እውቅና ሰጥቻለሁ። ወዲያው የተወሰኑ ሀገሮች ተሰብስበው በሉዓላዊ መብታችን ላይ ተቃውሞ አሰምተዋል። ባለፈው 2016 ዓ ም እንደ አውሮፓ አቆጣጠር የአሜሪካ ግብር ከፋዎች የ20 ቢሊዮን ዶላር እርዳታ ለእነዚያ አገሮች ሰጥተዋል። አሁን ለኮንግረሱ የማቀርበው ጥያቄ ገንዘባችንን መስጠት ያለብን ለጠላቶቻችን ሳይሆን ለወዳጆቻችን መሆን እንዳለበት የሚያዝ ሕግ እንዲያወጣ ነው። ትራምፕ በትናንቱ ንግግራቸው አሜሪካውያን በጋራ አብረው እንዲሰሩ ጥያቄ አቅርበዋል። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው እና ወደ መጨረሻው ዘገባችን ነው የምናልፈው። በስዋህሊ ዋቱ ዋቴ ሁላችንም ማለት ነው የተሰኘው ፊልም የተሰራው በጀርመናዊት የፊልም ተማሪ ሲሆን የፊልሙ ታሪክ የሚያጠነጥነውም እንደ አውሮፓውያን አቆጣጠር በ2015 ዓ ም ማንዴራ ወደተባለች የኬንያ ከተማ በአሸባሪ ታጣቂዎች የተፈጸመው ጥቃት ላይ የሚያጠነጥን ነው። ይህ ፊልም ለዘንድሮ የሆሊውዱ የኦስካር ሽልማት እጩ ከሆኑት ፊልሞች ውስጥ አንዱ ሆኗል። የቪኦኤ ዘጋቢያችን ራሄል አምቦር ከኬንያ ያደረሰችን መስታወት አድርጋው ይዛለች። ፊልሙ በታህሳስ ወር እንደ አውሮፓውያን አቆጣጠር በ2015 ዓ.ም በኬንያ የተከሰተ እውነተኛ ታሪክ ላይ ያጠነጥናል። የአልሻባብ ታጣቂዎች ከናይሮቢ ማንዴራ ወደምትባል ከተማ በመጓዝ ላይ በሚገኝ የሕዝብ ማመላለሻ አውቶቡስ ላይ ያደረሱትን ጥቃት ነው ለማሳየት የሚሞክረው። በአውቶቡስ ውስጥ ተሳፍረው የነበሩትን ክርስቲያኖች በመለየት ጉዳት ለማድረስ ነበር ታጣቂዎቹ አላማቸው። እናም ከተሳፋሪዎቹ መካከል የእስልምና ተከታዮቹን ከለዩ በኋላ ክርስቲያን የሆኑትን እንዲጠቁሙ ያስገድዷቸዋል። ሙስሊም ተጓዦቹም የአሸባሪዎቹ ማስፈራራትና ማንገላታት ቢበዛባቸውም ክርስቲያኖቹን ለአደጋ አሳልፎ ለመስጠት ፈቃደኛ ሳይሆኑ ይቀራሉ። እናም አሸባሪዎቹ በተሳፋሪዎቹ ላይ ከፍተኛ ጥቃት ሲያደርሱ በፊልም ይታያል። የጀርመኗ የፊልም ጥበብ ተማሪ ካቲጃ በርኔት ትምህርቷን አጠናቃ ለመመረቅ የሚያበቃት ስራ እንዲሆን ነው ዋቱ ዋቴ ወይም ሁላችንም የተሰኘው ፊልም ለሀምቡርጉ የመገናኛ ብዙኃን ትምህርት ቤቷ ያቀረበችው። ለኦስካር እጩ ሆነን በመመረጣችን ከፍተኛ ደስታ ነው የተሰማን። ለእኛ ትልቅ ስኬት ነው። ለኬንያም ሆነ ለጀርመን በጣም ደስ ይላል። ከቅርብ ዓመታት ወዲህ በኬንያ ድንበሮች አብዛኛዎቹ ማለት ይቻላል በአልሻባብ ተደጋጋሚ ጥቃት እየደረሰ ይገኛል። ዋቱ ዋቴ ፊልም በአልሻባብ እየደረሰ ባለው ጥቃት ምክንያት በመላ ሀገሪቱ ያለውን አለመረጋጋትና ቁጣ በመጠኑ ለመግለጽ ይሞክራል። በእውነተኛ ክስተት ላይ የሚያጠነጥነው ዋቱ ዋቴ ፊልም ላይ ዋናዋ ገጸ ባህሪ የታመመች እናቷን ለመጠየቅ በአውቶቡሱ የተሳፈረች ጁዋ የተባለች አንዲት ሴት ላይ ያጠነጥናል። ጁዋ ዋና ገጸ ባህሪዋ ለተጓዦች ውሃ ይሸጥ በነበረ አንድ ወጣት በእጅጉ ስትበሳጭ በፊልሙ ይታያል። የሙስሊም እምነት ተከታዩ ሌላው ተጓዥ ገጸ ባህሪ ሳላህ ፈራህ የብስጭቷ ምክንያት ሲጠይቃትና ጇ ባልና ልጇ በአሸባሪዎች እንዴት እንደተገደሉ ስትነግረው ይታያል። ከዛም ታጣቂዎቹ አውቶቡሱን አስቁመው ተሳፋሪውን በሚያንገላቱበት ሰዓት ሳላህ ሙስሊም ያልሆኑትን ተሳፋሪዎች አሳልፎ ላለመስጠት ሲታገልና ለታጣቂዎቹ እስልምና የጥፋት ሃይማኖት እንዳልሆነ ለማስረዳት ሲሞክር፣ በመጨረሻም ታጣቂዎቹ ሲተኩሱበት እናያለን። የጇን ገጸ ባህሪ የተጫወተች ተዋናይት አድሊን ዋሪሙናት ህይወትን በተለያየ መንገድ እንድረዳ አስችሎኛል። ምክንያቱም ጥቃትን ማድረስ አትችልም ብሎ ለመጋፈጥ ብቃት ያላቸው ሰዎች መኖራቸውን ሳስብ በጣም ነው የሚያስደንቀኝ። ይህ ፊልም የብሩክሊን ፊልም ፌስቲቫልን ጨምሮ በተለያዩ የዩናይትድ ስቴትስ የፊልም ፌስቲቫሎች በምርጥ አጭር ፊልምነት ተሸላሚ ለመሆን በቅቷል። አሁን ደግሞ በኦስካር ላይቭ አክሽን ሾርት ፊልም በሚለው የሽልማት መደብ እጩ ለመሆን በቅቷል። ከዚህ ሁሉ በላይ የፊልሙ መልእክት ለዓለም መዳረሱ እንደሚያስደስታት የፊልሙ አዘጋጅ ከቲጃ ፐርኔት ትናገራለች። እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው። አዎ፣ በነገ ዕለት ያዲ አዲስ አቦጃን በእንግድነት ይዘን እንመጣለን። ሙዚቃውን እየሰማችሁ ጠብቁን። እንግዲህ እንሰናበታችሁ። ሄኖክ ሰማ ጊዜርና እኔም መስታወት አደረገው ነበር። እንግዲህ አስተያየቶቻችሁን በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን። እንጠብቃለን። ነገ እስከምንገናኝ በያዲ ሙዚቃ እንተዋችሁ። መልካም the lingerie